መራጮች ድምጽ ቮተርስ ቮይስ በአባይ ግድብ ላይ በሪፐብሊካን የዲሞክራቲክ ፓርቲ አባላት በሆኑት የአሜሪካ የሕዝብ ተወካዮች ምክር ቤትና በስራ አስፈጻሚ አባላት ላይ መራጮች በየግላቸው ደብዳቤዎችን በቀላሉ የሚልኩበትን ቴክኖሎጂ በመጠቀም ተጽዕኖ እንዲያደርጉ ግፊት ለማድረግ ከወራት በፊት የተቋቋመ ነው። በአባይ ጉዳይ የሚሰሩ ሶስት የተለያዩ ድርጅቶች በጋራ ያቋቋሙት ሲሆን በዓላማዎቹና ባከናወናቸው እንቅስቃሴዎች ዙሪያ የቮተርስ ቮይስ አስተባባሪ አቶ ዳንኤል እምሩን ያነጋግራቸው ደረጀ ደስታ እንደሚከተለው ያቀርበዋል። አቶ ታዳኤል እምሩ በካሊፎርኒያ ሳክራሜንቶ ነዋሪ ሲሆኑ የቮተርስ ቮይስ ወይም የመራጮች ድምፅ አስተባባሪ ናቸው። እንቅስቃሴው ሶስት ድርጅቶች በጋራ የጀመሩት መሆኑን በመግለጽ ይጀምራሉ። አንደኛው የሚኒሶታ ሚድዌስት የገርድ ሰፖርት ግሩፕ የሚባላለን ሚኒሶታ ውስጥና እዚያ ሚኒሶታ አካባቢ ያሉትን ኢትዮጵያውያኖች አንድ ላይ መጥተው የመሰረቱት ድርጅት ነው። ሁለተኛው የኢትዮጵያን ዋተርስ አድቫይዘሪ ካውንስል ወይንም ኢዋክ የሚባል የኢትዮጵያ ውሃ ላይ ብዙ ስራ የሰሩ የቴክኒካል ኤክስፐርቶች ያሉበት የታወቁ ኢትዮጵያውያኖች ያሉበት ድርጅት ነው። ሶስተኛው የኢትዮጵያን አሜሪካን ሲቪክ ካውንስል የሚባለው በዲያቆሎሴፍ የሚመራው ድርጅት ነው። እነኚህ ሶስት ድርጅቶች አንድ ላይ መጥተው ያዘጋጁት ነው። ቮተርስ ቮይስ ወይም የመራጮች ድምፅ እስከ ዛሬ ከነበረው አሰራር የተለየ መንገድ መንገድና ቴክኖሎጂውን በመጠቀም መራጮች ለተወካዮቻቸው በቀጥታ ደብዳቤ መላክ የሚችሉበትን አዲስና ቀላል መንገድ ማመቻቸታቸውንም አቶ ታዳኤል ይገልጻሉ። ምክንያቱም ከዚህ በፊት ባልተለመደ መልኩ ከዚህ በፊት ባልታየ መልኩ በጣም ውጤታማ ሊሆን የሚችል ስራን የተሰራው በቴክኖሎጂ በተደገፈ ማለት አንድ ደቂቃ ማይፈጅም ፈርሞ ለመላክ በአጭር ጊዜ ውስጥ በስልክ ላይ ራሱ ማድረግ የሚቻል ነገር ነው። የሚጠይቀው ምንድን ነው? ስልክ ቁጥርና ስም እና አድራሻቸውን በመላክ የተዘጋጀ ደብዳቤ አለ። እነህ ሶስት ኦርጋናይዜሽኖች አንድ ላይ ያዘጋጁት ደብዳቤ አለ። እሱን ሰብሚት ማድረግ ነው። ያ ደብዳቤ የሚሄደው የት ነው? ኮንግረስ ውስጥ ያሉ ኢትዮጵያውያን የሚልከውን ሰው የሚወክሉ ኮንግረስ ሬፕሬዘንቴቲቭ እና ሴኔተሮች ጋር ነው የሚሄደው። የደብዳቤ ደብዳቤው ምንድን ነው የሚለው በጣም ጥሩ አራት ነጥቦችን ያካተተ ነው ደብዳቤው። አንደኛው የትራምፕ አድሚኒስትሬሽን የኢትዮጵያን ሉዓላዊነትና የአባይን ወንዝ የመጠቀም መብት እንዲያከበር የሚናገረው ነጥብ ነው አንደኛው። ሁለተኛው ትራምፕ አድሚኒስትሬሽን በአባይ ወንዝ ግድብ በሚደረገው ድርድር የአሜሪካ መንግስት ገለልተኛ ሆኖ እንዲቆይና ከማንም ወገን እንዳይወግ ግብጽም በኩል እንዳይሆን፣ በኢትዮጵያም እንዳይወግን፣ ገለልተኛ አደራዳሪ እንዲሆን የሚያደርግ ነው። ሶስተኛው የአሜሪካ መንግስት ለኢትዮጵያ የሚሰጠውን ብድር ወይም እርዳታ በምንም አይነት መልኩ በአባይ ግድብ ምክንያት እንዳያቋርጥ። አራተኛው ነጥብ የዓለም ባንክንና አይኤምኤፍ ወይም ኢንተርናሽናል ሞኒታሪ ፋንድ የሚባለውትን ኦርጋናይዜሽኖች ለኢትዮጵያ የሚሰጡትን ብድር እንዲያቋርጡ ምንም አይነት ጫና እንዳያደርግ በጣም የደብዳቤው ይዘት እነኝናል። እስካሁን በሰሯቸው ስራዎች ውጤታማ መሆናቸውን የሚገልጹት አቶ ታዳኤል የተዘጋጁት ደብዳቤዎች ለትራምፕ አስተዳደር ብቻ ሳይሆን ለዲሞክራቲክ ፕሬዚደንታዊ እጩዎቹ ምክትል ጆ ባይደንና ለሴኔተር ከመላ ሀሪስ ኮፒ ወይም ቅጂዎቻቸው እንደሚላኩ ገልጸዋል። የፖለቲካ ፓርቲ ሳይለይ ለሁሉም ወገን የሚላክ መሆኑን አስረድተው መልእክቱ ለተወካዮች የደረሰ መሆኑንም ማረጋገጫ እንደሚገኝ አብራርተዋል። አሁ ለሁሉም ነው። አሁን ለምሳሌ እኔ የምኖረው ሳክራሜንት ነው። እንዳልኩ ሀውስ ፍ ሬፕሬዘንቴቲቭ ውስጥ እኔን ለሚወክለው ሰው ይሄዳል። ሪፐብሊካንም ይሁን ዲሞክራት፣ እኔን የሚወክለኝ ሀውስ ሬፕሬዘንቴቲቭ ውስጥ ያለው ዲሞክራት ነው። ለሱ ደርሶታል። እንደደረሰውም ደብዳቤ ጽፎልኛል። ደርሶኛል፣ ይሄ መልዕክት እያየነው ነው፣ ሁኔታውን እያጠናነው ነው የሚል ማረጋገጫ ልፎልኛል ማለት ነው፣ ደብዳቤው እንደደረሰው ካሊፎርኒያ ውስጥ ስለምኖር ካሊፎርኒያ ውስጥ ሁለት ሴኔተሮች አሉ አንደኛው ከሴኔተር ካማላ ሃሪስ ናት አንደኛዋ ደግሞ ሴኔተር ዳያን ፋይነስታይን ናት ለሁለቱም ሄደዋል ማለት ነው የደብዳቤ ከሁለቱም ማረጋገጫ ደርሶ ደብዳቤው እንደደረሳቸው ሁለቱም ያሉት እያጠና ነው ነው ነገሩን እያየ ነው ነው የሚል አይነት መልእክት ነው ያስተላለፉት ማለት ነው አቶ ታዳኤል ይሄኛው መንገድ እስከዛሬ ከሚደረጉ የተቃውሞ ሰልፎች የበለጠ ፍሬያማ ነው ይላሉ ይሄ እንግዲህ ምልክ ከዚህ በፊት በተለየ መልኩ የተደረገ ነው ከዚህ በፊት የሆነ ነገር ኢትዮጵያ ውስጥ ሲፈጠር ሰላማዊ ሰልፍ መውጣት አለ። አንዳንድ መልእክቶች ማስተላለፍ አለ። ጥሩ ነው። ላም ሱ መቆም አለበት እያልን አይደለም ያለ ነው። ግን ይሄ ቀጥታ ለእነኚህ ለሎ ሜከሮቹ ለፖሊሲ ሜከር እጃቸው ውስጥ የሚገባ ወደ እነሱ ቢሮ የሚላክ ደብዳቤ ስለሆነ እኛም እያየ ነው ያለ ነው። አሁን የደረሳቸው ሰዎች የሚጽፉት ደብዳቤ እንደሚያረጋግጠው ከሆነ ሁኔታውን እያጠኑት እንደሆነ የሚያሳይ እና ኢምፓክቱ ከዚህ በፊት በሰላማዊ ሰልፍ ከሚደረገው የበለጠ ውጤታማና ፍሬያማ ነው ብለን እናምናል። እስካሁን በተደረገው ጥረት ወደ አምስት ሺህ ትውልደ ኢትዮጵያውያን ደብዳቤዎቻቸውን ለየተወካዮቻቸው ለማድረስ መቻላቸውን የገለጹት አቶ ታዳኤል አባይን አስመልክቶ ሰሞኑን አነጋጋሪ የሆነውን አስተያየት የሰጡትን ፕሬዝደንት ትራምፕን ንግግር ተከትሎ ደግሞ ቁጥሩ እየጨመረ ሊሄድ እንደሚችል ተስፋ ማድረጋቸውን ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።